እንደ ተለምዶ ሁሉ በየዓመቱ እንደሚደረገው የጌታችን ኢየሱስ ክርስቶስን የልደት በዓል የገናን ዕለት ለማክበር በኢትዮጵያ የኦርቶዶክስ ተዋሕዶ ፓትርያርክ ብፁዕ አቡነ ማትያስ ቃለ በረከት ቀኑን በማብሰር ለሕዝቡ መልእክት አስተላልፈዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት እኛን ለማዳን በለበሰው ሥጋ በቤተ ልሔም ተወልዶ በመካከላችን የተገኘው በመለኮታዊ ባህሪው የማይወሰነው አካላዊ ቃል እግዚአብሔር ወልድ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለሁለት ሺ ዘጠኝ ዓመተ ምህረት በዓለ ልደቱ በሰላም አደረሳችሁ። የዚህን የገናን ዕለት ዋዜማ ወጣቱ የህብረተሰቡ ክፍል እንዴት ነው የሚያከብረው? ጆርጋ በተባለው የትርኢት አቀናባሪ በላፍቶ የስፖርት አዳራሽ በምሽት ዝግጅት ቅኝት አድርገናል። ዋና ሥራ አስኪያጁ ነቢዩ ሰለሞን ይዘረዝረዋል። ገናን ስናገብር የገናን ኢብ ስንሰራ ለመጀመሪያ ጊዜ ነው ግን የተሳኩ ኢቨንቶችን ጆርካ ኢቨንት ኦርጋናይዘር ሰርተዋል። ከተማ ውስጥም ከከተማ ውጭም ለስራ የመጀመሪያችን አደለም። እንደገና ኢቭ ግን የመጀመሪያችን ነው። እንግዲህ በዚህ ዝግጅት ውስጥ ለወጣቶች ታዳሚዎች ምን ይሆን ለምሽት የምታቀርቡላቸው? ለምሳሌ ልጅ ሚካኤል አለ፣ ሳሚዳን አለ፣ ጃኪ ጎሴ አለ፣ ያሬድ ነጉ አለ፣ ቤቲጂ አለች ሌሎችም አሉ፣ ትልልቅ አርቲስቶች። በዚህ የምንቆየው ከስድስት ሰዓት ነው። ይሄ ቦታ እንዲሁም ጠባብ ነው። ከሰራንበት ከዚህ በፊት የሰራንባቸው ቦታዎች አሉ። ለምሳሌ ፋና ፓርክ በጣም ሰፊ ቦታ ነው። መቀሌ ሀውልቲ ውስጥ ነው የሰራ ነው። በጣም ሰፊ ቦታ ነው። ከዚህ በላይ ሰዎች ነበር ያስተናገደው። በሚገባ በደንብ መጥተውልናል። ቅድሚያ ነው ትኬ የተጨረስ ነው። በዚህ ዝግጅት ላይ ዘመናዊ መሳሪያዎች የድምፅ ማግያዎችና ማሰራጫዎች፣ የሚያንሸባርቁ መብራቶች የመሳሰሉትን መድረክ በማዘጋጀት ከበድ ያለ ወጪ ሳያስከትልባቸው አልቀረም። በትክክላው በደንብ ኢንቨስት አድርገናል ለዚህ ጉዳይ። ሁል ጊዜም ስንሰራ ለሳውንድ በጣም እንጠነቀቃለን። ለሳውንድ ብቻ ሳይሆን ለእያንዳንዱ ነገር በጣም እንጠነቀቃለን። ከሙዚቃው ውጭ ምንም አይነት ሌላ ነገር የለንም። በሙዚቃ ነው ሰውም እየተዝናና ያለው፣ የሚዝናናውም እንደዛ ነው። ወጣቱ በመዝናናት ላይ እያለ ያነጋገርኳቸው ያላቸውን ስሜት ይገልጻሉ። በዓሉ ደስ ይላል። ኢትዮጵያዊነትን የተላበሰ በዓል ነው የሚሆነው። በዚህ ላይ ደግሞ በዓሉን በመደገፍ ኢትዮጵያዊነታችንን እንድናስብበት ትልቅ ፕሮግራም አዘጋጅቶልናል። ኖርማሊ ዋናው የዚህ ፕሮግራም ትልቁ ዓላማ ኢትዮጵያውያኖችን የምናስብበት ነው። ምናልባት ምስኪን የምንላቸውን በተለመደው ቋንቋ አብዛኛው ግማሹ ገቢ ለእነሱ የሚሆንነውና ትልቅ ዓላማ የያዘ ፕሮግራም ነው። ባህላዊም ሆኖ ዘመናዊም ሁሉንም ጎን ለጎን መሄድ ስላለበት በዛ መልኩ ነው በዓል እያሳለፍን ያለ ነው። እንደገና ደግሞ ያው ደምቀን መታየት ስላለብን በዛሬው በገና ዋዜማ ከህዝባችን ጋር ጎን ለጎን ደምቀን እየታየን ያለ ነው እና በጣም ደስ የሚል ነገር ነው። ምንም አይል ገና፣ በጣም ደስ ይላል። በጣም በጣም ነው ተመችቶናል። አዎ አዎ አዎ የመጀመሪያችን ነው። ጌታቸው ተድላይ ለጊዮርጊስ ለዶች ቨለ ራዲዮ ከአዲስ አበባ። አዲስ አበባዎች ዶሮን ዶሪዬ በ120 ዶሪዬን በ120 እያሉ ሲሸጧት መቀሌዎች ወይም ደቅ መቀሌ ደግሞ 350 ብር ጠርተውባታል ዶሮን ትንሽዬ ዬ ለአቅመ ደሮ ያልደረሰችውን እንኳን 200 ብር ተብላ ሸማችን አበሳጭታለች። ይልቁንም የበግ ዋጋ የተሻለ ነበረ። እንዲያም ሆኖ ወጣቶች በቤተ ክርስቲያናትና በየሰፈሩ ከሕብረተሰቡ ገንዘብ በማሰባሰብ ነዳያንን ሳይከፋቸው በዓሉን በደስታን እንዲያሳልፉ ሲያደርጉ ውሏል። ደቅ በቅዱስ ሩፋኤል ቤተ ክርስቲያን ተገኝተን የሰንበት ትምህርት ቤት ወጣቶች በተንጣለለው አዳራሻቸው ከሁለት መቶ በላይ ነዳያንን ሲመግቡ ተመልክተናል። ከአስተባባሪዎቹ አንዱን አነጋግረነዋል። እኔ ያው ገብረ መድኅን መዝገብ ባላሉ ሰንበት ትምህርት ቤት ማይደረሻት ቅዱስ ሩፋኤል ሰንበት ትምህርት ቤት ነኝ። ያው እኛ ልጆች ማለት ነው ሄደን አንድ ብር ይሁን አምሳ ብር ይሁን አስር ብር ይሁን አሰባስበን ማለት ነው አሰባስበን ያው እንጀራን እንጀራ ከሕዝቡ ነው የተሰበሰበ። ትናንትና ሁላችን ሰንበት ትምህርት ቤትን ተነስቶ ሊሰራ ተነስቶ ማለት ነው። ሁሉንም የገዛው ሁሉንም የሰበሰበው ሰንበት ትምህርት ቤት ነው። ስለዚህ ሌላው ደግሞ በርበሬ ይሁን ያው ለስዋ ጠላ ለጠላ የሚሆነው ዕቃ ደግሞ ሁሉ ደግሞ ያው ከህብረተሰቡ የተዋጣ ብር ነው የተገዛ። ስለዚህ ያው በተሰጠን ደግሞ እኛም ደግሞ ያው እግዚአብሔር ይመስገን ነዳዮችን የመጡት ማለት ነው። አሁን እስከ ሁለት ሞቶ ምናምን ገብተዋል። የሚመጡ ደግሞ አሉ ገና፣ ግን አልጨረስ ማለት ነው። እግዚአብሔር ይመስገን ያው ትናንትና በሬ ገዝተናል። ያው ታድደዋል። ስለዚህ እሱም ደግሞ ታደ ደግሞ ዱሎት እና ቀይወጥ ሁሉንም ተሰርቶ ያው ነዳይን እየበሉ ነው ማለት ነው። የወጣቶቹ መስተንግዶ ተቋዳሽ ከሆኑትም አነጋግረን ነበረም ሰለሞን ነኝ ሰለሞን መሳፍንት። በዓሉ ጥሩ ነው። ቤተ ክርስቲያን አድረን አሁን ከወጣነ ግን የሰንበት ተምሃሮ በደንብ አድርገ ነው። እኛ ምንም የለን ነው ምድሮ አናገኝም ድረን ሳለ እነሱ ግን በደንብ ተመገናል። እነሱን ያውቁምልን፣ ሰንበት ተምሃሮን ያውቁምልን። ሳለ እነሱ ናቸው እንጂ ሌላ ምንም አናገኝም ድረን ጦማችን ነው የምንውል የነበርነ እነሱ ስላሉ ግን በደንብ ተመግበናል። በቃ በጣም ደስ ነው ብሎና ያለ። በዓሉ በጣም ነው ደስ ብሎና ያለ። ቀጥለን ደግሞ ማህበር ህውነት ደቀ ሰባት በመባል የሚታወቀውና የጎዳና ተዳዳሪ የነበሩ ህጻናትን እየረዳ የሚያስተምር ድርጅት ውስጥ ተገኝተን ነበረም ህጻናቱ ብቻ ሳይሆኑ እዛው ተምረው ዩኒቨርሲቲ የገቡ ተማሪዎችም ሳይቀሩ ከያሉበት ተሰባስበው በዓሉን ሲያሳልፉት ደረስን። የድርጅቱ መስራችና ዋና ስራ አስኪያጅ አቶ ፍቅረ አሰፋን አነጋገር ነው። ያው በዓሉ ያው ከልጆቻችን ጋር አንድ ከአሜሪካ የመጣች ልጅ አለችን። እዚህ ያደገች ልጅ እሷ ያው ሶስት ሁለት በጎችና አንድ ትልቅ ምኩት አርዳላቸው ከልጆቹ ጋር ከዩኒቨርሲቲ ተማሪዎች በጎ ፈቃደኞች ጋር አብረን በመደሰት በመጫወት የተለያዩ ጌሞች ምናምን በማድረግ ድራማዎች፣ ስለ በዓሉ የሚገልጽና ሌሎች ነገሮች በማድረግ ያው በደስታና በፍቅር እያሳለፍን አምሽተናል። ትናንትና ለዚህ በዓል ክልል ሰራተኛ ማህበራዊ ጉዳይ ለአርባ አራት በጣም ችግረኞች ለሆኑ ወገኖቻችን በሰጠን 88 ሺህ ብር ለ44ቱ በጣም ችግረኞች አረጋያንና ኤች አይቪ ኤድስ ፖዘቲቭ የሆኑ ህጻናትን የሚያሳድጉ ቤተሰቦች ሁለት ሁለት ሺህ ብር ለአመት በዓል የሰጠናቸው መሆናችንን በዚያ አጋጣሚ ስገልጽ ክልል ሰራተኛ ማህበራዊ ጉዳይ ወይዘሮ ኪሮስና ወይዘሮ ንግስቲን ጥሩ አመለካከትና ጥሩ የቻሪቲ ልብ ያላቸው አዛኞች ትክክለኛ ሰዎች ና እነሱን በና ስራ ቤቱን ና መሪዎቹን በዚህ አጋጣሚ ላመሰግን እፈልጋለሁ። በዓሉን ተሰባስበው ሲያከብሩ ከነበሩትም የተወሰኑትን አነጋግረናል። ስሜ አማኔል እያሱ እባላለሁ። ያው አሁን እየተማርኩ ያለሁት በአዲግራት ዩኒቨርሲቲ የኢንጂነሪንግ ተማሪ። ያው በዓሉ እንደምታየው በጣም አሪፍ ነው እና እንደዚህም ወንድሞቻችንም በብዙ ቦታ በተለያዩ ቦታ የነበሩ ወንድሞቻችን ያው መጥተው እዚህ ከኛ ጋር እያከበሩ ይገኛሉ። እኛም ከተለያዩ ዩኒቨርሲቲዎች መጥተን እዚህ በዓሉን ስናገብር ከወንድሞቻችን ጋር ደስ ይላል። እዚህ ያለ ነውም በተለያዩ ቦታ ያሉትም ደስ እያላቸው ነውና በጣም ደስ ይላል። ስሜ ንግስት ይዳግ ይባላል። ይሄ ገና በዓል ዘንድ አምቶች አይደለም ሁሌም ደስ በሚ ሁኔታ የምናከበው አንዳንዴ ከቤተሰብ ተለይተ ከወላጅ ምናምን ተለይተስታቅ ስሜት ይሰማል እኔ ለምሳሌ ከበዓል ሳምንት በፊት ምናምን የሆነ ስሜት ይሰማኛል፣ በዓል ደረሰ ምናምን ብዬ ማለት ነው። እና እዚህ የበዓል ጊዜ ያ ስሜቴ ግን ይጠፋል። መጥፎ ስሜት የማስብ ወይም ብቸኝነት ስሜት ይጠፋል። ለምን ካልከን ያው አንደኛ እዚህ ያለነው እንደ እህትና እንደ ወንድም ነን። በጣም እንከባበራለን፣ እንተጋገዛለን። በተለይ የበዓል እለት ማለት ነው። በተጨማሪ ደግሞ የሆነ ያን ስሜት እንዳይሰማን ደግሞ የዩኒቨርስቲ ተማሪዎችም አሉ ከአሪት እዚህ ሆስፒታል፣ መቀዲ ሆስፒታል ከዚህ ከሚመጡ ምናምን ከእነሱ ጋር በተለይ ከሰዓት ከምሳ በኋላ ሞቅ ባለ ፕሮግራም እናከብረዋለን። እነዚህ ስለዚህ ይህን ፕሮግራም በዓል በዓል የሚሸጡ ፕሮግራሞችን ስለምናደርግ በጣም ደስተኛ ሆነን ያንን በዓል እናከብረዋለን ማለት ነው። የዘንድሮ ለየት ማድርገው ያው ዩኒቨርሲቲ ሄዱ ወንድሞችና እህቶቻችን በዓሉም ተሰባስበው ነው የምናከብረው ራሳቸውን ችለው ይሄዱ ወንድሞች እዚህ መቀሌ ውስጥ የሚኖሩ ማለት ነው። የበዓልም ገና ብቻ አይደለም ፋሲካም፣ ጥምቀትም፣ አዲስ ዓመትም ሲሆን ምሳ ሰዓት ሁሉም ተሰባስበው ነው የሚመጡት በህብረት ማለት ነው። እዚህ ከነሱ ጋር ደስ ብሎን ከነሱ ጋር ተሰባስበን ስለምናሳልፈው ማለት ነው። አሁንም እንደዚያ ስላሳለፍ ነው ደስ ብሎና። አብርሃም ካሰ ይባላለሁ። በጣም ጥሩ ስሜት ነው የተሰማኝ ምክንያቱም ቤተሰብ ተለይቼ ምናምን አትልም ምክንያቱም ሁሉም አለ ተሾመ ይባላለሁ። ያው እዚህ ያለ በዓል የመጣሁበት ከአዲግራት ዩኒቨርሲቲ ቆርጭ የመጣሁበት የወንድሞቼን ናፍቆኝ ከነሱ ጋር በዓሉን እንዳሳልፍ ፈልጌ ነው። ያው ያሳልፍና ወደ አመት ደግሞ በጣም ደስ ይላል። ከዩኒቨርሲቲ ተማሪዎች ጋር በአንድ ሆነን ያሳልፍ ናቸው ጌሞች፣ ምናምን ደስ የፍቅር ስታዎች ደስ ይላሉ፣ እና በጣም ደስ ብሎኛል። የምር አባቴም ፍቅሬም የማመሰግነዋለው ለዚህ ሁሉ ማህበረሰብ ሰብስቦ እንዲህ እንድንጫወትና እንድሰባሰብ ስላደረግን እሱ እግዚአብሔር ሁለታውን የመክፈለው እዳለው አመሰግነ። በዓሉ ከሃይማኖታዊ ሥነ ሥርዓት በተጨማሪ በእንዲህ አይነት የመረዳዳትና የአብሮነት መንፈስ ተከብረው ውለዋል። ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቐለም ርዕሰ ደብር አብርሃም ሀብተ ሥላሴ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ በዓለ ልደትን አስመልክተው የተደረገውን በጎ አድራጎት ጠይቄ ነበር። መልስ አላቸው። በዓለ ልደት የክርስቶስ በዓለ ልደት እግዚአብሔር ራሱን ለእኛ የሰጠበት ጊዜ ስለሆነ እኛም ደግሞ በአጸፋው ከኛ ላነሱ ለተቸገሩ እንደኛ ላልታደሉ ሰዎች መስጠት አስፈላጊ ነው ብለን ስለምናምን በዚህ ምክንያት ቤተ ክርስቲያኗ ባጀት መድባ ማለት ነው፣ ቋሚ የሆነና ተከታታይ የሆነ የማያቋርጥ እርዳታ ታደርጋለች እና በዚህ ዓመት እስከ ዛሬው ድረስ ማለት ይቻላል ከሰላሳ ሦስት ሺህ ብር በላይ ለገዳማት ለአብነት ትምህርት ቤቶች፣ እንደዚሁም ደግሞ በባለገር ላሉ አንዳንድ ብዙ ገቢ ለሌላቸው ደብሮች ወይም አብያተ ክርስቲያናት ሰጥተናል ማለት ነው። ብር ሲሉ የኢትዮጵያ ብር ነው ወይስ ዶላር ነው? አይ ዶላር፣ ሰላሳ ሶስት ሺህ ዶላር ነው። እሺ። ቀጥሎ በቃ ያንኑ ለማረም ነው። እንደ ብር እንዳይሆን ብዬ ነው። እኛ እዚህ ስለለመድ ነው። በዛ አድማጮችን፣ በዛ አይነት መንፈስ እንዳይዙት ብዬ ነው። አዎ፣ በዛ አይነት እንግዲህ ቤተክርስቲያኗ እንደ ዝም ብሎ በዓላት ሲመጡ ከምእመናኑ ትንሽ ገንዘብ ለምኖ መላክ ብቻ ሳይሆን የበጎ አድራጎት ፈንድ አላት። እንግዲህ ከአመት አመት መጠኑ ይለያያል እንጂ ደግሞ ኢትዮጵያ ብቻ ሳይሆን እዚህም አካባቢ እኮ የሚገርም በህብረተሰባችን ውስጥ ብዙ የተቸገሩ ሰዎች አሉ። ለምሳሌ ልጆቻቸው አምጥቷቸው ሊሆን ይችላል። በኋላ ግን ችግር ላይ የወደቁ እናቶች፣ አባቶች አሉ። እነሱም መጥተው በየጊዜው ደብዳቤም እየጻፉ ማመልከቻ እየጻፉ ወይም ደግሞ በቃል መጥተው ባካችሁ ቤት ኪራይ የምንከፍለው የለንም የምንበላው የለንም እያሉ ይላሉ። ለምሳሌ ዛሬ አንድ እናት መጥተው ማመልከቻ ይዘው መጥተው ስላመለከቱ አንድ ሺህ ብር እንዲሰጣቸው አደረግን ማለት ነው። እንደው ለምሳሌ ነው የምጠቅስልህ የኛ ህብረተሰብ አሁን ችግር እየታየበት ነው። ብዙ ሰዎች አእምሯቸውንም የሚታመሙ ኢትዮጵያውያን ቤተክርስቲያናችን አካባቢ አንዳንድ ጊዜ ይታያሉ። እነሱንም ደግሞ ለማሳከምም ሆነ ወይም ሌላ ከኛ የበለጠ ሊረዷቸው ወደሚችሉበት ቦታ መውሰድ፣ አንዳንዶቹንም ደግሞ ኢትዮጵያ ለመላክ ቤተክርስቲያናችን ብዙ ጥረት ስታደርግ ቆይታለች እና እንደው በአንዳንድ ቦታዎች እንደሚደረገው ለድሆች ባካቸው አዋጡ ብሎ ያችን ሳንቲም መላክ ብቻ ሳይሆን በበጎ አድራጎት ባጀት ነው የምንንቀሳቀሰው፣ ለማለት ነው። በሌላ በኩል ደግሞ ቀሲስ ብርሃኑ በቀለ በፍሎሪዳ ክፍለ ግዛት የታምፓ ፍሎሪዳ ቅድስት ድንግል ማርያም ቤተ ክርስቲያን አስተዳዳሪ ናቸው። እሳቸውም የሚከተለውን አስተያየት ሰጥተውኛል። አዎ እንግዲህ እኛ እዚህ ሀገር ስንመጣ ሁላችንም አሜሪካን የመጣ ነው እንደ ስደተኛ ነው የመጣ ነው እና እንደ ስደተኛ ስንመጣ እዚህ ሀገር ያሉት ሰዎች በሚገባ ተቀብለውናል፣ በሚገባ አስተናግደውናል። አሁን ደግሞ ተራው የእኛ ነው ብለን አስበን የኢትዮጵያውያን ባህል የኢትዮጵያውያን ባህሬ ተቀብሎ ዝም አይልም የተቀበለውን እንደገና መልሶ የመስጠት ባህሪ ያለን ሕዝቦች በመሆናችን ትናንትና የተቀበልነው ዛሬ ንስጥ በማለት ቤተ ክርስቲያናችን ትልቅ ሰፊ መሬት ስላላት ያንን መሬት ላይ ስደተኞቹን ሰብስበን የራሳቸው ምግብ የሚያፈሩበትን አትክልት ወይም ደግሞ ጋርደን ፈጥረን ምግባቸውን እንዲያዘጋጁ ካደረግናቸው ስደተኞች መካከል የበርማ ስደተኞች፣ አሁን ደግሞ በቅርብ ከአፍሪካ የሚመጡት የኮንጎ ስደተኞችና በተጨማሪም የሱዳን ስደተኞች ይገኙበታል። እነዚህ ስደተኞች ከቤተ ክርስቲያናችን መሬት የሚጠቀሙት እንዳልኩት የራሳቸውን የሚበሉትን ምግብ በመትከል በመዝራት ሲሆን፣ በተጨማሪ ማር አለን። ከዚያ በኋላ ደግሞ ብዙ ዶሮዎች ወደ መቶ ሀምሳ ዶሮዎች አሉ። ለምሳሌ ያህል እነዚህ ዶሮዎች ከታህሳስ ጀምሮ እስከ መስከረም ድረስ ወደ አስራ አንድ ሺ ሰባት መቶ ሀያ ስድስት እንቁላል ነው የጣሉት። ወደ ዘጠኝ መቶ ሰባት ሰባት ዶዘን መሆኑ ነው። እና ከዚህ ውስጥ መካከል ግማሹን እነሱ እንቁላሉን እንዲበሉ አድርገናል። ግማሹ ደግሞ ተሸጦ ለዶሮቹ ምግብ የሚገዛበት እንዲሆን ተደርጓል። እና የእኛ ቤተ ክርስቲያን እንግዲህ በዚህ ሀገር እንደ ሀገራችን የኔቤጤዎች ወይም ድሆች ስለሌሉ እንደ ድሆች ወይም እንደ ኔቢጤዎች የሚታሰቡት በዚህ ሀገር ስደተኞች ናቸው። ስደተኛ ወደዚች ሀገር ሲመጣ ምንም ይዞ ስለማይመጣ ባዶ እጁን ስለሚመጣ ያው እንደ ድሃ ስለሚቆጠር እነሱን እንረዳለን። ቤተ ክርስቲያናቷ በምታደርገው በጎ አድራጎት በመሳብ የአሜሪካ መንግስት ለ33 ቋሚ ተረጂዎች ለ3 ዓመታት የሚሆን 300000 ዶላር የቀጥታ እርዳታ እንዳደረገም የቤተ ክርስቲያናቷ አስተዳዳሪ ቀሲስ ብርሃኑ በቀለ ተናግረዋል። ለዶይቸ ቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ